ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ኢትዮጵያ ውስጥ በሳምንቱ መጨረሻ በተካሄዱ የተቃውሞ ሰልፎች በአማራና በኦሮሚያ ክልሎች በሰላማዊ ሰልፈኞች ላይ በቀጥታ በተተኮሰ ጥይት ወደ መቶ የሚጠጉ ሰዎች ህይወት መጥፋቱን እየገለጹ ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እስከ ዛሬ ደርሶናል ባሉት ሪፖርት የሰማንያ ስድስት ሰዎች ህይወት መጥፋቱን ተናግረዋል። በሌላ በኩል ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሰዎች እየታሰሩና ድብደባ እየተፈጸመባቸው መሆኑን ነዋሪዎች ይናገራሉ። የኢትዮጵያ መንግሥት በበኩሉ ሀገሩ አሁን ተረጋግቷል፣ እንዲህ ያለ ነገር የሚናገሩት የሀገሩን ሰላም ማናጋት የሚፈልጉ አሉባልተኞች ናቸው ይላል። ሁሉንም ወገን ያነጋገረችው ጽዮን ግርማ ዘገባላት ባሳለፍ ነው ቅዳሜና ሁድ ማለትም ሐምሌ ሰላሳና ነሐሴ አንድ ቀን በኢትዮጵያ በአዲስ አበባ፣ በኦሮሚያ የተለያዩ ከተሞችና በአማራ ክልል በተደረጉ ሰላማዊ ሰልፎች በቀጥታ በሰልፈኞቹ ላይ በተተኮሰ ጥይት ወደ አንድ መቶ የሚጠጋ ሰው መገደሉን ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ዓለም አቀፍ ብዙኃን መገናኛ እየገለጹ ይገኛሉ። ከዚህ ቁጥር ውስጥ ከሰላሳ በላይ የሚሆነውን የሚይዘው በአማራ ክልል የተፈጸመ ግድያ እንደሆነም ይገልጻሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የፓርቲያቸው ጽህፈት ቤቶች በተለያየ ቦታ በመዘጋታቸውና አባላቶቻቸው በመታሰራቸው እንደ ልብ ተንቀሳቅሶ መረጃ ደረጃ ማሰባሰብ እንዳልቻሉ በመግለጽ የሞቱ የቆሰሉና የታሰሩ ሰዎችን በአግባቡ መዝግቦ ለመያዝ እንደሚቸገሩ አስረድተዋል። ከየአካባቢው አገኘ ነው ባሉት መረጃ መሰረት በዛሬው ዕለት የተጠናቀረ ነው ያሉትን መረጃ ይገልጻሉ። አያይዘውም በከተሞች ያለውን ሁኔታ ያስረዳሉ። ሞቱ የተባሉት ሰዎች አሁን ባገኝ እንዳታ መሰረት ሰማንያ ስድስት ሰዎች ደርሰዋል። ለጊዜው የደረሱን የቆሰሉትን ሰዎች በትክክል እንትን አላለም። ምክንያቱም ብዙ ሰው በየቦታው ታስረዋል። ከቅዳሜ ወዲህ በጣም ከፍተኛ ሐዘን ላይ ናለን። ኦሮሚያ አካባቢ እንዲሁም በአማራም ከተለያዩ ሚዲያዎች እንደምንሰማው ብዙ ሰው ሕይወቱ አልፏል እና ስለዚህ የሐዘን ድባብ ነው በየቦታው ያለው። ብዙ ሰው ነው ያለቀብን፣ ስለዚህ እናዝናለን። ይሄ በአንድ በኩል ሆኖ ከቅዳሜ ወዲህ በጠቅላላው የታጣቂ ኃይል ጦር ሰራዊቱ በኦሮሚያ ክልል እንደተሰማራ ነው ሰው መዘዋወር የማይችልበት ወጥቶ እቃ መግዛትም የማይቻልበት ደረጃ ላይ እንዳለ ነው። ከየአካባቢው የሚደርሱኝ ለምሳሌ ምዕራብ ወለጋ ግንቢ ውስጥ ካለችው መንዲ ከተማ ሰው ከትላንት ጀምሮ መዘዋወር እንደማይችል፣ ነጆም እንደዚሁ የሆነ ግንቢም ወጥቶ ለመመለስ አስቸጋሪ ነው ይሉኛል እና ስለዚህ ከየቦታው በወታደራዊ ሀይል ነው ያለችው ኦሮሚያ አቶ ሙላቱ ገመቹ አያይዘው አገኘሁ ባሉት መረጃ ህዝብ ባዶ እጁን ሆኖ ለሰላማዊ ሰልፍ በወጣበት ወቅት እንደነቀምት አወዳይና ሀሮማያ በመሳሰሉ ከተሞች በአንድ ቦታ ላይ ከአስር ሰው በላይ በመግደል የጅምላ ግድያ መፈጸሙን ይናገራሉ። አሁን ለምሳሌ ግንቢ ላይ የደረሰኝ ኢንፎርሜሽን ግንቢ ላይ የሞተው ጋራዥ ውስጥ እየሰራ እያለ ነው ነው ተተኩሶ የተገደለው፣ ስራ ላይ እያለ በቤቱ ያው አሁን ግማሹ ከቤቱ ተወስዶ ነው፣ ግማሹ መንገድ ሲሄድ ነው የተባለ ነው። ለእኛ አሁን ኢንፎርሜሽን የሚደርሰኝ። እኔ እኮ መንግስት ቅሬታ ብኖረውም እነዚህ ማስ ኪሊንግ እንደዚህ አይነቱ ነገር ለምን ይሆናል? ይሄ ባልታጠቀው ህዝብ ላይ እንትን ማድረጉ ደስ የሚል አይደለም። ይሄ ለእግዚአብሔርም የሚመች አይደለም። እንዲህ አይነቱ ነገር ፈጣሪም አይወደውም፣ ይህን ተግባር ማድረግ በጣም የሚያሳዝነኝ ደግሞ ትዕዛዝ እንኳን ቢሰጠው ይህንን ያደረገው ታጣቂ ኃይል ሊያዝን ይገባል። ወንድሙ ነው። መንግስት ሁሉ ያልፋል፣ የማያልፈው ሀገር ነው። ወገኖች ሁሉ ይኖራሉ። ያስተዛዝባል። ይሄ ቀውጢ ቀን ካልፎ ሌላ ጊዜ ሲመጣ ይሄ ሊሰማን ይገባል። እና እርስ በእርሳችን አሁን እንዲህ አነጣጥረን ገለል የምንፈልገውን እናገኛለን። ገለል እና ስለዚህ ይህንን በጥቅ ሊያስቡበት ይገባል በሌላ በኩል በጎንደር ከተማ እጅግ ሰላማዊ በሆነ ሁኔታ ተቃውሟቸውን ያሰሙ ሰዎች ቤት ለቤት በተደረገ አሰሳ እየታሰሩ መሆኑን ነዋሪዎች ይናገራሉ የጎንደር ከተማ ነዋሪ የሆኑት አቶ ክንዱሽ ሀጎስ ይህ ለህዝቡ ኃላፊነት የማይሰማው መንግስት ነው ይላሉ መጀመሪያ በሰላም ተቀምጦ የነበረ ሰው የሀምሌ አምስት ውስሉ ሳይደርቅ የሀምሌ አምስት እንባው ሳይደርቅ በድጋሚ ሰላም በማስከበር ሰበብ ገብቶ ሰላም አደፍርሶ ሲያበቃ ሰላሙ የደረሱበት ግርግር ስለነበረው ወጣት ወደ ሶስት መቶ የሚጠጋን ሰብስቦ አጉሮ ሴትም ወንድም ሳይለዩ አንድ ቦታ ላይ ነው። አጠቃላይ ሶስት ቦታ ላይ ያሉ የተያዙ ወጣቶች፣ ከዛ ውስጥ የወጡ ሰዎችም አሉ። የተያዙት ወንድም ሴትም እጅ ናግራቸው እየተቀጠቀጡ መንቀሳቀስ በማይችልበት ደረጃ ነው ያለው። እንግዲህ ይሄ በቀል ማለት ይቻላል። ህዝቡ ምን እንዳጠፋ ባላውቅም ጠላትን እንኳን ይህን ያህል አትበቀለው። ዘር ከማጥፋት ለይቼ የማየው ነገር አይደለም። ይሄ እና መንግስት እየሰራ ያለው ስራ በእውነቱ በጣም ፍጹም አንባገነናዊ የሆነ ስራ እየሰራ ነው። ይህ ደግሞ ለዚች ሀገር መጽ የጣፈንሳ መልካም አይደለም ብዬ አምናለሁ። ስሙ እንዲጠቀስ ያልፈለገ አንድ ነዋሪ ከታሰሩት መካከል እድሜው ትንሽ በመሆኑ የተለቀቀ አዳጊ የነገረኝ ነው በማለት እስረኞች እየተደበደቡ መሆኑን ይገልጻል። እዛ የወጣውን ልጅ እኔ አግኝቼዋለሁ። አንድ ልጅ ማለት ነው እና ያ ልጅየው እሱ ከነበረበት ካምፕ ብቻ ሶስት መቶ እንደነበሩ መግረኛል ወጣቶቹ ላይ ያው እናንተ ናችሁ እየዘረፋችሁ ምን እያላችሁ እያሉ አስገድዶ ማለት ይላል። እነሱ ያልፈረቁትም ወስደው ወታደር ካምፕ ላይ በመዝጋት እየደበደቧቸው ነው ያለ በቀላሉ እንደነገረኝ ከሆነ በጣም እጅና እግራቸው እንደማይሰራ በጣም እንደተደበደቡ ነው የነገረኝ። በጎንደር እና በባህር ዳር ከተማ አቶ በረከት ስምዖን፣ አቶ አዲሱ ለገሰና ሌሎች ባለስልጣናት ተገኝተው ህዝቡን ለማዋየት ጥረት እያደረጉ መሆኑን በጎንደር እና በባህር ዳር ያነጋገር ናቸው ነዋል ተባባሪዎች የገለጹ ሲሆን ህዝቡ መድረክ ባገኘበት አጋጣሚ ሁሉ ብሶቱን እየተናገረ ነው ይላሉ። በጎንደር ከተማ ግን ሁለቱ ባለስልጣናት ይገኛሉ ተብሎ ባለመገኘታቸው በዛሬው እለት ረብሻ ተፈጥሮ እንደነበር ገልጸዋል። በአጠቃላይ በዛሬው እለት ያነጋገርናቸው ነዋሪዎች ሰላማዊ ሰልፍ በተካሄደባቸው አካባቢዎች ሁሉ ውጥረት መንገሱን ይገልጻሉ። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሀመድ ሰኢድን ነዋሪዎቹ ስለሚያነሱት ጉዳዮች ጠይቄያቸው ነበር። በተጨባጭ አሁን አገራችን ውስጥ ያለው ሁኔታ ሰላምና መረጋጋት ያለበት ነው። ነገር ግን ይሄ ሰላምና መረጋጋት ቀጣይነት እንዳይኖረው በሰው አይምሮ ውስጥ መረጋጋት እንዳይፈጠር በብዙ መልኩ እየተሰራጩ ያሉ አሉባልታዎች አሉ። በተለያዩ ሶሻል ሚዲያ የሚሆን ኢንፎርማል በሆኑ የመረጃ መለዋወጫ ዘዴዎችም ሊሆን ይችላል። መከላከያ እንዲህ እያደረገ ነው፣ ፖሊስ እንዲህ እያደረገ ነው፣ ወጣቶች ላይ ይሄ እየተፈጸመ ነው፣ እዛ አካባቢ ይሄ እየሆነ ነው በሚል በአይምሮ ውስጥ መረጋጋት እንዳይፈጠር እና ሁል ጊዜ ሰው ስጋት ውስጥ እንዲሆን የሆነ ረብሻ ሲፈጠር እንዲበረገግ ለማድረግ የሚጠቀሙባቸው የተለያዩ ስልቶች ናቸው። አቶ መሀመድ አያይዘው በአጠቃላይ ችግሩ የተፈጠረው የኢትዮጵያን ሰላም መሆን በማይፈልጉ ሀይሎች በተፈጸመ ድርጊት ነው ይላሉ። አሁን የጠቀሻቸው ተቋማትና ሚዲያዎች እንዲሁም በማህበራዊ ሚዲያ ጭምር ያው ኃላፊነት በጎደለው መልኩ የሚጠቀሱ ቁጥሮች አሉ። ከሰው ህይወት ጋር በተገናኘ ከንብረት ውድመት ጋር በተገናኘ የሚጠቀሱ ቁጥሮች አሉ። አሁን ቁጥሩ ብዙም አያወዛግበንም። መንግስት ያው በቀጣይ አጣርቶ ከሰው ህይወትም ጋር በተገናኘ ከንብረትም ጋር በተገናኘ ያሉ ሁኔታዎችን ግልጽ የሚያደርግበት ሁኔታ ነው ያለው። ነገር ግን እንደ መንግስት አቋም ከወሰድ ነው የአንድም ሰው ህይወት እንዲጠፋ ፍላጎት የለውም። የአንድም ሰው ህይወት ያሳስበዋል። በአንድም ሰው ህይወት መጥፋት ከፍተኛ ሐዘን ይሰማዋል። እዚህ ላይ ብዙም ፎከስ አላደርግም። ያው በቀጣይ በኋላም ወደፊትም ልንነጋገርበት እንችላለን። መረጃዎች ተጣርቶ የሚወጡበት ሁኔታ ነው ያለው። ኃላፊነት በሚሰማው መልኩ መንግስት በቀጣይ ይፋ የሚያደርግበት ሁኔታ ይኖራል የሚል ስላለኝ ነው። የአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን በጎንደር ከተማ ስብሰባ ተጠርቶ ቀረብን ያሉት ሰብሳቢዎቹ የተለያየ መድረክ ስላላቸው በተደራራቢ ስብሰባ ምክንያት ሊሆን ይችላል ብለው እንደሚገምቱ ገልጸው፣ በአጠቃላይ በክልሉ ላይ እየቀረበ ያለውን ቅሬታ በተመለከተ አስተያየታቸውን ሰጥተዋል። እነዚህ ህገወጥ ተግባራት በተካሄዱበት ወቅት የጸጥታ መዋቅሩም ጭምር ለምሳሌ ባህር ዳር ብንወስድ የጸጥታ መዋቅሩ ጭምር ፖሊስ ጭምር ሰላምና ጸጥታን ለማስከበር በተንቀሳቀሰበት ወቅት በቦምብ ተመቷል፣ በሽጉጥ ተመቷል። ይሄ በባህር ዳር ከሁለት ቀናት በፊት የተደረገ ነው። እናም የጸጥታ መዋቅሩ ራሱን አሳልፎ ለሰላም ማስከበር፣ ራሱን አሳልፎ ለዜጎች መብት መከበር፣ ራሱን አሳልፎ እየተደበደበም፣ እየተመታም የህብረተሰቡን ሰላም ለማስጠበቅ እየተንቀሳቀሰ ነው። ስለዚህ በዚህ ሂደት የማንፈልገው የዜጎች መጎዳት፣ ግጭት፣ አልፎም ተርፎ የዜጎቻችን ህይወት መጥፋት ተከስቷል። የክልሉ መንግስት ደግሞ በዚህ አጋጣሚ የአንድ ዜጋም ቢሆን ስራው ምንም ይሁን ነው የጸጥታ መዋቅር ይሁን ሲቪልም ይሁን ሌላም ይሁን የአንድ ሰውም ህይወት ቀርቶ ደም መፍሰስ እንደሌለበት በማመን በጥንቃቄ ህብረተሰቡን ለመምራት በሰላማዊ ሰልፎቹ ላይም ህገወጥ ቢሆኑም እንኳን የሰው ህይወት እንዳይጠፋ ጥረት እየተደረገ ነው። ይሄ ሆኖ ግን ከዚህ አልፎ የዜጎችንም ህይወት፣ ጸጥታ ሀይሎችን ህይወት አደጋ ላይ የሚጥል እንቅስቃሴ ግጭት በተከሰተበት ወቅት ግጭቱ የመጣቸው ችግሮች ይከሰታል። የሰው ህይወት መጥፋት፣ ሌሎች ሌሎች ተከስተዋል። እነዚህ በጣም አሳዛኝ ናቸው። የኦፌኮ አቶ ሙላቱ ገመቹ በበኩላቸው ህዝቡ ላለፉት ዘጠኝ ወራትና ከዚያ በላይ አደባባይ ወጥቶ በባለቤትነት ጥያቄ እየጠየቀ መሆኑን አለም ሁሉ እያየው ነው ይላሉ። እኛ ያስተባበርነው እና ያስወጣነው አይደለም። አሁንም የምንናገረው እንግዲህ ባለቤት አልባ ነው የሚያሰኝም አይመስለኝም። እኔ እንግዲህ ህዝቡ ራሱ ባለቤት ነው ህዝብ በጠቅላላው አንድ ላይ ተነስቶ ለራሱ ጉዳይ እኔ የወከልኩት ሰው የለም፣ እኔ ራሴ ጉዳይን አስፈጽማለሁ ካለ የሚከለክለው ምን ነገር አለ? ይሄ እኮ መረጠን የተባለው ህዝብ እኮ ነው የወጣው። ሌላ ጉዳይ አይደለም። መረጠን የተባለው ህዝብ መቶ በመቶ መርጦናል የተባለው ህዝብ ስለወጣ እነዚህን ህዝቦች ማረጋጋት ነው በሰላማዊ መንገድ ማካሄድ ነው ወይስ አጸፋው ጥይት ነው? በሌላ በኩል ፍሪደም ሀውስ የተባለው ዓለም አቀፍ የዴሞክራሲ ሀሳቦች አራማጅ ተቋም በኢትዮጵያ የተፈጠረውን ሁኔታ አስመልክቶ የኢትዮጵያ መንግስት ትክክለኛ የሀብት ክፍፍልና ግልጽ የሆነ መንግስት እንዲኖር በጠየቁ ዜጎች ላይ የወሰደው ገዳይ እርምጃ እንዲያቆም እንጠይቃለን ሲል መግለጫ አውጥቷል። አምነስቲ ኢንተርናሽናል በበኩሉ በኦሮሚያና በአማራ ክልል በመቶዎች የሚቆጠሩ ሰዎች በፖሊስ ጣቢያ መከላከያ ማሰልጠኛ ጣቢያን ጨምሮ ወዳልታወቁ ማሰሪያ ቦታዎች ተወስደው ታስረዋል ካለ በኋላ በተቃውሞ ላይ በነበሩበት ወቅት የታሰሩ በሙሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ ጠይቋል።